የወጣቶች ዓለም አብዛኛውን ጊዜ አፍሪቃ ከአህጉሯ ሰዎች ይልቅ በምዕራባውያን እይታ ወይም እነሱ በጻፏትና በተናገሩት ስትገለጽ ይዘወተራል። የጥቁሮች አህጉር፣ የሶስተኛው ዓለም፣ በማደግ ላይ ያሉ ሀገራት እየተባለ ለአፍሪቃ ማህበረሰብ የተለያዩ ስሞች ወጥተዋል። አፍሪቃውያንስ ስለ ራሳቸው ምን ይላሉ? ዲደብሊው ደቡብ አፍሪቃ ውስጥ ካናገራቸው ወጣት አፍሪቃውያን እንጀምር። አፍሪቃዊነት እንደ አንድ በተለይም በርካታ ባህል እንዳለባት እንደ ጥቁር ደቡብ አፍሪቃዊነት የምለው ከተለያየው ባህል ጋር ተያያዥ የሆኑ ብዙ ነገሮች አሉ። ይህ ደግሞ ከምዕራቡ ዓለም እጅጉን የተለየ ነው። አፍሪቃ ውስጥ የምንጋራቸው በርካታ ነገሮች አሉ። ወደ ሌላ የአፍሪቃ ሀገር ብሄድ በቀላሉ ከባህላቸው ጋር መዛ I can easily relate to their cultural practices. It seems there is too much hatred between we the Africans. to be more educated about it. It's to know yourself as an African, know your roots and your culture and basically being African. አፍሪቃዊነት ማለት ስለ ራስ ማንነት ማወቅ የመጡበትን ታሪክና ባህልን መረዳት ነው። አሁን በምንኖርበት በሰለጠነው ዓለም አንዳንዶች የተለዩ መሆንን ይመርጣሉ። ነገር ግን አብዛኛው ወጣት በመጨረሻ በአፍሪቃዊነቱ መኩራት ጀምሯል። ሁሉም ባህል ጥሩ ነው፣ በመጀመሪያ ነገር ግን አፍሪቃዊ በመሆን ይኮራለሁ። አንዳንድ ሰዎች አፍሪቃዊ መሆንሽን በጸጉርሽ በምትቀጥ ዊግ ምክንያት ልትጠዩ ትችያለሽ ሊሉ ይችላሉ። ነገር ግን እውነት ለመናገር አፍሪቃዊ መሆን ክቡር ነው። በማንኛውም ሰዓት ቢሆን አፍሪቃዊነቴን መቀየር አልፈልግም። በተለይ የባርነት ንግድ ከተካሄደባቸው የአፍሪቃ ሀገራት የመጡ ሰዎች ወይም ለረዥም ጊዜ በቅኝ ጊዜያት የተያዙ ሀገራት ዜጎች የማንነት ጥያቄ ሲረብሻቸው ይስተዋላል። እንደ አውሮፓውያን አቆጣጠር በ2012 ዓ ምት ለዩናይትድ ስቴትስ ፕሬዚደንታዊ እጩነት የተወዳደሩት ሄርማን ኬን ለምሳሌ አፍሮ አሜሪካዊ ከመባል ይልቅ ጥቁር አሜሪካዊ መባሉን እንደሚመርጡ ተናግረዋል። ኢትዮጵያውያን ወጣቶችስ አፍሪቃዊነትን እንዴት ይገልጹታል? እራሳቸውንስ ምን ያህል አፍሪቃዊ አድርገው ያያሉ? እንግዲህ እንኳን ሰው እንኳን አፍሪካዊነት ነው ለም ኢትዮጵያዊነቱን በማይቀበልበት ወቅት ላይ አፍሪካዊነት እኔእ እንግዲህ እኔ አይመስለኝም። ያለህን ትልቅ ጸጋ የማትጠቀምባት ቦታ እንደማለት ነው። ወደፊት ተስፋ እያለህ ተስፋህን የሚሟጥጥ ነገር እንዳለ እና አፍሪካ ውስጥ አዛም አልፎም ኢትዮጵያ ውስጥ መሆናችን ደግሞ የደስታዎችንም የበለጠ ነገር ደስታ መሰለኛል። ዝቅተኝነት ነው በቃ የሚሰማኝ፣ በኢኮኖሚ አይደለም። በኢኮኖሚማ ሰርተ ነገርን ትጠርፋለህ ያለው። በአፍሪካዊነታችን በጣም መንፈሳችንን የሚጎዳ መንፈሳችንን የሚያቀዘቅዝ ድርጊት የተደረገ ነው። ስለዚህ እንዴት ብለን እኛ መኩራት እንችላለን? ካሜሩናዊው ማቦሎ ዩፋኒ በበርሊን ከተማ የሚገኝ የጥቁር አፍሪካውያን ማህበረሰብ ስብስብ መስራች ናቸው። የእኛ የአፍሪካውያን ማንነት በአውሮፓውያን ቅኝ ገዢዎች ተከፋፍሎ ስለነበር ራሳችንን ነጣጥለን ነው የምናየው። ራሴን እንደ አፍሪካዊ ነው የማየው። ነገር ግን በአፍሪካ ግዛቶች ራሴን የሚገልጽበት ሌላ መጠሪያ ቢኖረኝ እመርጥ ነበር። አንዳንድ በቅኝ ግዛት ስር የነበሩ አፍሪቃውያን የአፍሪቃዊ ማንነታችንን እናስመልሳለን ሲሉ ይደመጣል። በእርግጥ ይህን እውን ማድረግ ይችሉ ይሆን? የፖለቲካው ተንታኝ ዩፋንይ ይቻላል ባይ ናቸው። ማንነታችንን የምናስመልስባቸው በርካታ መንገዶች አሉ። አንዱ መንገድ ውጭው ዓለም የሚኖረው ተመልሶ ወደ አፍሪካ ህጉር የመጣ ወገን ነው። ለዚህም ነው በውጭ ሀገራት የሚኖረው አፍሪካዊ ትልቅ ሚና የሚጫወተው ራሳችንን እንደ አፍሪካዊ ሳይሆን አሁን የምናየው እንደ ሙስሊም ወይም እንደ ክርስቲያን ነው። አሁን የምናወራው በእንግሊዝኛ ቋንቋ ነው። እነዚህ ናቸው የማንነታችን ገጽታዎች። የምንናገረው ቋንቋ የማንነታችን መገለጫ ነው። ይህንን ማንነታችንን ሸጠን አሁን ከነጮች እያስመልስን ነው። ሳምሶን ተስፋይ በጀርመን ሽቱትጋርት ከተማ የቤተ ክርስቲያን አገልጋይና የመጽሐፍ ቅዱስ መምህር ናቸው። እሳቸው ደግሞ አፍሪቃዊነትን እንዲህ ይገልጹታል። አፍሪካዊነት ከአስተሳሰብ የሚመጣ ነው። ስሜት አብረህ የምታድግበትና የምትኖርበት ከቀይ ይጀምርና ከዛ በኋላ እያደገ እየመጣ ከአስተሳሰብ ጋር አብሮ የሚሄድ ነገር ይመስለኛል። ስለዚህ ማንም ሰው መጀመሪያ በአካባቢው ነገር ያስባል፣ ያ ስሜት ይኖረዋል። እያደገ ሲመጣ ደግሞ ብሔራዊ ስሜት ወይም ደግሞ አገራዊነት ይሰማዋል። ከዚህ ደግሞ አልፎ ደግሞ አሁን ባለው ምድራችን በተለያዩ መንገዶች ማለት የዘመኑ ቴክኖሎጂ ጠባብ አድርጓታል፣ ወይም ደግሞ አንዲት ሀገር እንድትሆን አድርጓታል እና ግንኙነቱም ይበልጥ ሰው እርስ በእርሱ የሚገናኝበት ዘመን ስለሆነ በዛው ልክ ደግሞ የሰው አስተሳሰብ እያደገ እና አህጉራዊ አስተሳሰብ ወይም ደግሞ አፍሪቃዊነት እንዲሰማን የሚሆነው ያው ሰፊ አስተሳሰብ ጋ ሲኖረን ከሱ ጋር የተያያዘ ነው። ሳምሶን አፍሪቃዊ ነኝ ብለዋል። ይሁንና አንዳንድ ኢትዮጵያውያን ራሳቸውን ለይተው ወይም ከሌሎች አፍሪቃውያን አብልጠው ሲያዩ ይስተዋላል። እንዲህ አይነት አስተሳሰብ ሳምሶንንም ገጥሟቸው ያውቃል። ይህም የአስተሳሰብ ችግር ነው። የምድራችንም ትልቁ ችግር ይሄ ነው። እኔ ከፍተኛ ነኝ ወይም ደግሞ በልዩ አይነት ሁኔታ ራሴን ከለካ ወይም ደግሞ ከሰብአዊነት ሰው ከሚባለው መለኪያ ውጪ ሌላ አድርጌ ራሴን ከተቀበልኩና በእንደዛ ራሴን ካሰብኩ ከሌላ ሰው ጋር ያለኝን ግንኙነት ያበላሸዋል። ስለዚህ ሌላውን እንደሰውነቱ ሰውነቱ ተቀብዬ ከእኔ ጋር እኩል ነው እንደኔ ነው አድርጌ ብዬ እንድቀበለው ያስቸግረኛል። ስለዚህ ይሄ በምድራችንም ለረጅም ጊዜ ያስቸገረ አስተሳሰብ ስለሆነ መጀመሪያ ሊመጣ የሚያስፈልገው ሰው በሰውነቱ መቀበል ነው። ሰው ከሰው አይበልጥም። ሰው በሚለው ወይም ደግሞ በምድር በሚያገኘው መለኪያዎች ተለክቶ ከሌላ ሰው ይለያል ብሎ ማሰብ ስህተት ነው። መጀመሪያ ክቡር የሚሆነውን ሰው በሰውነቱ ስትቀበለው ነው። ስለዚህ ማንም ሰው ከማንም ሰው አይበልጥም። ያ ደግሞ ለሰላም ይሁን፣ አብሮ ለመኖር ይሁን፣ እንደ አፍሪካዊነት ደግሞ እጅ ለእጅ ተያይዞ ለብልጽግና፣ ለእድገት፣ ለሁሉም ነገር ጠቃሚ ነው። ስለዚህ ይሄ ከአስተሳሰብ ይጀምራል። አስተሳሰባችን ከሰፋ የማይሆን ነገር የለም። ስለዚህ አፍሪካዊነት ክብር ነው ነው ማስብ ሸጋው ማሬ ቢሻው ደግሞ ከደብረ ማርቆስ አፍሪቃዊነትን የሚረዳው እንዲህ ነው። በምድር ስኖር እንደ አፍሪቃዊነቴ የሚመስጠኝ የለም። ራሴን የአፍሪቃ ልጅ፣ የምድሯ ፍጡር፣ የእናት አለም ልጅ አድርጌ ነው የማየው። በእርግጥ ከኬንያ ውጭ ሌሎች አፍሪቃውያንን አላውቅም፣ ግን ኢትዮጵያ ቁጭ ብዬ ወደ ዝምባብዌ ብንደረደር፣ ወደ ሱዳን ባገድም፣ ወደ ምዕራብ አፍሪቃውያን በቀላቀል፣ ደሞቼ፣ ዘሮቼ፣ ሰዎቼ ነው የሚመስሉኝ። የተስፋችን ምድር አፍሪቃ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ የተዘረጋ የተፈጥሮ ሀብት ቢኖራትም ልጆቿ በአሜሪካና በአውሮፓ የተሰደ ባት ራሳቸውን እንደ አፍሪቃዊ ባለማየት አይመስለኝም። የቴክኖሎጂው ድክመት፣ የስራ እድሉ ጥበት፣ የአስተዳደሩ ልሽቀት ነው የሚያስወጣቸው እንጂ አንድ ሱዳናዊ አፍሪቃዊነቱን፣ አንድ ኢትዮጵያዊ አፍሪቃዊነቱን፣ ደቡብ አፍሪቃዊው የሚዬ ልጅነቱን የሚያስበውን ያህል የምዕራብ ወይም የአውሮፓ ዜጎች በአንድ ሕብረት ተጠቃለው አይታዩም። እኔ ኢትዮጵያዊ ነኝ። ሱዳናዊው የኔ ነው ምድር ትጠብብኛለች። የምዕራብ አፍሪቃ ጫካዎች ይናፍቁኛል። ካካው ምርቱ ይታወሰኛል። የደቡብ አፍሪቃ የባህር ዳርቻዎች ይናፍቁኛል። ወጣት ነኝ። ስሜቴ ድንበር ወሰን የለውም። ልሻገር፣ ልሂድ የምለው አፍሪቃ ውስጥ ነው። እኔ አፍሪቃዊ ነኝ ብሎናል። ሌላው ወጣት ደግሞ እንደኔ አመለካከት አፍሪቃዊነቴ በጣም ያስደስተኛል። ምክንያቱም ጠንካራነን እና ዥንጉርጉርነን ብዙ ቋንቋዎችም አሉን ብሏል። መምህር ሀቢብ ደግሞ እኔ አፍሪካዊነቴን እኮራበታለሁ። እንደውም ከሌሎች ሀገራት ይልቅ ደግሞ እኔነቴን፣ ኢትዮጵያዊነቴን ጥቁር አንበሳ ስል እኮራበታለሁ። እንደ አጠቃላይ ግን በአፍሪካ የተንሰራፋውን ሱሰኝነት ከኔ ጀምሮ እቃወመዋለሁ። ሱስ ማንነትን ዝቅ ያደርጋል ሲሉ ኢትዮጵያውያኑ አፍሪቃዊነትን ይገልጻሉ። የኬንያውያን ወጣቶች ደግሞ አፍሪቃዊነትን እንዴት እንደገለጹልን እናሰማችሁ። ጥቁር የሚለው በሰው ልጆች ምድብ ጨርሶ የለም፣ አፍሪቃ የሚለው የለም። ሰው ለመባል ወይ ነጭ መሆን ወይም ከነጭ መጠጋት ይጠይቃል። ስለዚህ አፍሪቃን ለማካተት ስንል ሰው የሚለውን አመለካከት እያሳፋን ነው ያለ ነው። ለረዥም ዓመታት ብዙ ነገር ጠፍቶብን ነበር ማለት ይቻላል። ብዙ ነገር ከተከናወነበት ጥቁር ታሪክ በኋላ አሁን ተመልሰናል። የዚች አህጉር የወደፊት ጊዜ የተሻለ እንዲሆን ማንነታችንን መፈለግ አለብን። ይህ ደግሞ ትምህርት ቤት ካሉ ልጆች ይጀምራል፣ አብሮ ያድጋል። ትኖር ዋለች ትተነፍሽ ይላሉ አፍሪቃውያን አፍሪቃዊነትን ሲገልጹ። Lyd ett abonnemang, det nästa länk.